The Voice of America. የአንበጣ ወር እርሽኝን ለመከላከል ህብረተሰቡ አካባቢውን በትኩረት እንዲቃኝና ሲታይም ለሚመለከተው ክፍል ፈጥኖ እንዲያሳውቅ የኤርትራ ግብርና ሚኒስቴር መልእክት አስተላልፏል። ብርሃነ በረሃ ከአስመራ ዘገባ አለው። የምስራቅ አፍሪካ ሜትሮሎጂ ትንበያዎች እንደሚያመለክተው ከህንድ ውቅያኖስ የሚነሳው የባህር ትነት የኤርትራን ከፍተኛ አካባቢዎችን ጨምሮ በምስራቅ አፍሪካ ተራራማ አካባቢዎች በተቀረው የክረምት ወቅት ብርቱ ዝናብ እንደሚያስከትል ያመለክታል። ዝናቡ የጎርፍና መጥለቅለቅ አደጋን ከማስከተሉም ባለፈ በምስራቅ አፍሪካ ሀገራት ለበረሃ አንበጣ መፈልፈል ምቹ ሁኔታን ሊፈጥር እንደሚችል ትንበያው ጨምሮ አመልክቷል። በአሁኑ ሰዓት በአንዳንድ የምስራቅ አፍሪካ ሀገራት የተከሰተው የበረሃ አንበጣ ወደ ሌሎች ጎረቤት ሀገሮች መዛመቱን ተከትሎ የኤርትራ የግብርና ሚኒስቴር ህብረተሰቡ ጥንቃቄ እንዲያደርግ መልእክት አስተላልፈዋል። ከሰሜናዊና ምስራቃዊ የሶማሊያ አካባቢ ከምስራቅ ኢትዮጵያ እንዲሁም ከየመን የተለያየ ደረጃ ያላቸው የበረሃ አንበጣ መንጋ ከአንዱ ሀገር ወደ ሌላ ሀገር እየተንቀሳቀሱ እንደሆኑ ያመለከተው የኤርትራ የግብርና ሚኒስቴር የማስጠንቀቂያ መልእክት በዚህ ሳምንት በደቡብና ሰሜናዊ ቀይ ባህር ሪጅኖች መታየት መጀመሩን አስታውቋል። በሰሜናዊ ቀይ ባህር ሪጅን እስካሁን በአንድ መቶ ሰባ ሄክታር የቁጥጥር ስራ እንደተሰራ የገለጸው የኤርትራ የግብርና ሚኒስቴር የመድኃኒት መርጨት ስራው እየቀጠለ እንደሆነም ከጎረቤት ሀገራት የተዛመተው የአንበጣ መንጋና ምቹ የአየር ሁኔታን ግምት ውስጥ በማስገባት የአንበጣ ወረርሽኙ በስፋት ሊቀጥል እንደሚችል ያመለከተው የኤርትራ ግብርና ሚኒስቴር ከዚህ ባለፈ በኤርትራ የባህር ዳርቻ ላይ የሚፈለፈል አንበጣ በተፈጠረው የመራባት ምቹ ሁኔታ በአንዳንድ የሰሜናዊ ቀይ ባህር አካባቢዎች ያለ ጊዜው መፈልፈል መጀመሩ ተጨማሪ ፈተና ሊሆን እንደሚችል አስጠንቅቋል። ስለሆነም ህብረተሰቡ፣ የአስተዳደር አካላትና የመከላከያ ሰራዊት እንደ ወትሩ ይህን ጉዳይ በትኩረት እየተከታተለ የአንበጣ ወረርሽኝ ይሁን በአገር ውስጥ የሚፈለፈል አንበጣ በሚከሰትበት ወቅት በአካባቢያቸው ላሉ የግብርና ሚኒስ የአስተዳደር ጽሕፈት ቤት እንዲሁም ለመከላከያ እዝ በፍጥነት እንዲያሳውቁ የኤርትራ የግብርና ሚኒስቴር መልእክት አስተላልፈዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ